በቀጥታ ከዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ተጀምረዋል። እንዴት አመሻችሁ አድማጮቻችን። የዛሬ ረቡዕ ጥቅምት 192012 የምሽት መሰናዶያችን ተጀምረዋል። የሲዳማን ሕዝበ ውሳኔ ለማካሄድ የሚያስችሉ የተለያዩ ዝግጅቶች እየተደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቀዋል። ለእነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩና ለቅስቀሳው ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ መስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው፣ ከሚዲያዎች ጋር በክልሉም ደረጃ፣ እንደገና ደግሞ በፌዴራልም ደረጃ ማለት ነው። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ናቸው። ማብራሪያው ቆየት ብሎ በሰፊው ይደመጣል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች መንግስት ህጋዊ እርምጃ እንዲወስድ ጠይቀዋል። ሴት ተማሪዎችን ወደዚህ ስፍራ ለማምጣት በጣም አስቸጋሪ ማስታወቂያዎች ይለጠፋሉ። ብዙ ጊዜ ሴት ተማሪዎች ደስተኛ አይሆኑም እና ያየሁት ነገር ምንድን ነው? ችግር የደረሰ ነት ውጤት የተበላሸነት ያልተፈለገ እርግዝና ላይ የተከሰተ ሴቶች አዩ ነው የሆነ ሱስ ውስጥ ተገብቶ ብቻ መመለስ ወደማችበት ማጥስ ሲገባ ውጤታ ሴቶች ጉዳይ ቢሮ ወዴት ነው ያለው? ልጃገረዶችን የሚያስተባብሩ ሰዎችን ለማን ናቸው ብሎ የመከራ አለት የመፈለግ ነገር ይታያል። ቀደም ብላችሁ የሰማችኋቸው ዶክተር መሰረት አላሮ የተባሉ በዩኒቨርሲቲ ውስጥ የወጣት የልጃገረዶች ክበብ መስርተው የጾታ ትምህርት የሚያስተምሩ እንግዳችን ናቸው። በምሽቱ ይደመጣሉ። እነዚህና ሌሎች መሰናዶዎች በቀጣዮቹ ሰላሳ ደቂቃዎች ውስጥ ተቀንብበው ይቀርባሉ። የማስተናግዳችሁ ሀብታሙ ስዩም ነኝ። አሁን አጫጭር ዜናዎችን ኤደን ገረሙ ታሰማናለች። ከዜናዎቹ ጋር ወደ እናንተ መተናል። ባለፈው ሳምንት ወደ ትግራይ የገባው የአንበጣ መንጋን የመከላከል ስራ ከተሰራባቸው አካባቢዎች በመተው ወደ ሌሎች አዳዲስ አካባቢዎች እየገባ ነው ተብሏል። የትግራይ ክልል የትምህርት ቢሮ የአንበጣ መንጋውን ለመከላከል የሁለተኛ ደረጃ ትምህርት ቤቶችና የኮሌጅ ተማሪዎች እና አስተማሪዎቻቸው ትምህርት አቋርጠው በአንበጣ መከላከል ስራ ላይ እንዲሰማሩ ጥሪውን አቅርቧል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ለማጥፋት የምርምርና የፈጠራ ስራዎችን ይዘው የቀረቡ ምሁራንና ግለሰቦች የሚያሰራቸው አካል እንዳላገኙ ተናገሩ። ሚሊዮን ብሮች ወጥቶባቸው የተገዙ ማሽኖችም ያለ ስራ እንደ ቆሙ መሆናቸውንም ተናግረዋል። ይሁንና ቅሬታ በቀረበበት የክልሉ የአካባቢ የደንና የዱርና የደን የዱር እንስሳት ጥበቃና ልማት ባለስልጣን መልስ ለመስጠት ፈቃደኛ አልሆነም። በቅርቡ የጣና ጉዳይ እንዲከታተል የተቋቋመው የጣና ሐይቅና ሌሎቹ ውሃማ አካላት ጥበቃ ልማት ኤጀንሲ በበኩሉ በአጭር ጊዜ ውስጥ በተቀናጀና ቅደም ተከተላዊ በሆነ መንገድ የንቦጭ አረምን ከጣና ሐይቅ ላይ አስወግዳለሁ እያለ ነው። ዘገባውን ያደረሳችን አስቴር ምስጋናው ናት። ቱርክ በሰሜን ሶሪያ የሚገኙ ኩርዶች ላይ ከፈጸመችው ጥቃት ጋር ተከትሎ የዩናይትድ ስቴትስ ምክር ቤት በትላንትናው ዕለት ያሳለፈውን በቱርክ ባለስልጣናት ላይ ማዕቀብ የሚጥል የህግ ረቂቅና እንዲሁም በአንደኛው የዓለም ጦርነት ማግስት የኦቶማን ቱርኮች በአርመኖች ላይ የፈጸሙትን ግድያ ከዘር ማጽዳት እንዲፈረጅ የሚደነግግ የህግ ረቂቅ መጽደቅ ተቃወመች። የቱርክ የውጭ ጉዳይ ሚኒስቴር የትላንቱን ሁለት የዩናይትድ ስቴትስ ምክር ቤት ውሳኔዎችን ተከትሎ በአንካራ የዩናይትድ ስቴትሱን አምባሳደር ዳቪድ ስታተርፊልድ ጠርቶ ማነጋገሩን አስታውቋል። በዩናይትድ ስቴትስ ምክር ቤት በኒውዮርኩ የዴሞክራት ፓርቲ እንደራሴ የውጭ ጉዳዮች ንዑስ ኮሚቴ ሰብሳቢ ኤልየት ኤንግል እና የቴክሳሱ የሪፐብሊካን ፓርቲ የምክር ቤት አባል ሚካኤል ማክሆል በጋራ ያረቀቀውና አራት ዜሮ ሶስት ለአስራ ስድስት በሆነ ነብርጫ ምርጫ ድምጽ የጸደቀው ይህ የህግ ረቂቅ ቱርክ በኩርዶች ላይ ላደረሰችው ከፍተኛ ጉዳት መንስኤ በሆነው የሰሜን ሶሪያ ወረራዋ ውሳኔ በመሳተፉ ከፍተኛ የመንግስቱ ባለስልጣናት ላይ ማዕቀብ የሚጥል ነው። የቱርክ የውጭ ጉዳይ ሚኒስቴር በዛሬ ዕለት ይፋ ባደረገው የተቃውሞ መግለጫ የዩናይትድ ስቴትስ ምክር ቤት ያሳለፈው ውሳኔ በኔቶ አባል ሀገሮች መካከል ሊኖር ከሚገባው የአጋርነት መንፈስ ጋር የማይጣጣም ነው ብሎታል። የዩናይትድ ስቴትስ ሕግ አውጪዎች በአሸባሪዎች በንግግራቸውም ሆነ በምግባር ለሚፈጽሙት ሕጋዊ ከለላ እየሰጡ ነው ሲልም ውሳኔውን ኮንናል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ቱርክ በሶሪያ በምታካሄደው ውጊያ ዘለቄታ ያለው ያሉት የተኩስ አቁም ተስማምታለች ሲሉ በአንካራ ላይ ተጥሎ የነበረውን ማዕቀብ በፕሬዝዳንታዊ ትእዛዛቸው ማንሳታቸው ይታወሳል። ፕሬዚዳንት ትራምፕ በፖለቲካ ተፎካካሪያቸው ላይ ለተነጣጠረ ሴራ ከዩክሬን ፕሬዚዳንት ጋር የመመሳጠር ሙከራ አድርገዋል በሚል ለቀረበባቸው ውንጀላ ዙሪያ የዩናይትድ ስቴትስ ምክር ቤት በያዘ የማጣራት ሂደት ዛሬ ረቡዕ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሁለት የዩክሬን ጉዳይ አዋቂዎች ምስክርነት ይሰማል። በትላንትናው እለት ለምክር ቤቱ አባላት የምስክርነት ቃላቸውን የሰጡት ሌተናል ኮሎኔል አሌክዛንደር ቪንድማን እንደ ኤሮፓያን አቆጣጠር ሐምሌ 25 ቀን ከዩክሬን ፕሬዚዳንት ዘለድሚር ቭላድሚር ዘለንስኪ ጋር የተደረገውን የስልክ ጥሪ ከሰሙ ሰዎች መካከል ናቸው። የውጭ መንግስትም፣ በአሜሪካ ዜጋ ላይ ምርመራ እንዲያደርግ መጠየቁን ተገቢ ነው ብዬ አላስብም። ለዚህም የዩናይትድ ስቴትስ መንግስት ለዩክሬን የሚሰጠው ድጋፍ ሊያመጣ የሚችለው ተጽዕኖ የሚያሳስበኝ ነበር ብለዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን እንደታመሹ እንጋብዛችኋለን። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አብታሁን ስዩ አመሻለሁ። አሁን ወደ ቀዳሚው ርዕሳችን እንሻገራለን። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ላይ መንግስት ሕጋዊ እርምጃ እንዲወስድ ጠይቀዋል። ኢሰመጉ ኃላፊነታቸውን ባልተወጡ የመንግስት ኃላፊዎችና የጸጥታ ኃይሎች ላይም ሕጋዊ እርምጃ ይወሰድ ሲል ጠይቀዋል። ኮሚሽኑ በበኩሉ የሰሞኑ ድርጊት የሕግ የበላይነት በእጅጉ የተፈታተነ ነው ብሏታል። መለስካችሁማ አጠር ያለ ዘገባ አለው። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግሥት በሕገ መንግሥቱ ቃል ኪዳን በገባቸው ዓለም አቀፍ ድንጋጌዎችና ሌሎች ሕጎች የገባቸውን ግዴታዎች እንዲፈጽምና እንዲያስፈጽም በመግለጫው አሳስበዋል። ጥቅምት አንድ ቀን 2012 ዓ ም በአፋር ክልል ማንነታቸው አይታወቅም ባላቸው ታጣቂዎች የአስራ ሰባት ሰዎችን ሕይወት የቀጠፉትን ጥቅምት 11 ሌሊት የፖለቲካ አክቲቪስት ጃዋር መሐመድ ያስተላልፉትን መልእክት ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች በተፈጠረ ውከት ያያሌ ሰዎች ሕይወት ማለፉን ቁጥራቸው በውል የማይታወቅ ዜጎች የአካል ጉዳት እንደደረሰ ግምቱ ተለይቶ ያልታወቀ ንብረት መውደሙን በመዘርዘር መንግሥት ተገቢውን ማጣራት አድርጎ ድርጊቱን ባነሳሱና የሰብአዊ መብቶችን ጥሰቶችን በፈጸሙ ግለሰቦችና አካላት እንዲሁም ይህንን የመከላከልና የመቆጣጠር በሕግ የተጣለባቸውን ኃላፊነት ሳይወጡ በቀሩ የጸጥታ ኃይሎችና የመንግሥት ኃላፊዎች ላይ ሕጋዊ እርምጃ እንዲወሰድ ጠይቀዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በበኩሉ በተከሰተው ውከት በቀጥታ ወይንም በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ይላል የኮሚሽኑ መግለጫ። አክሎ በተለይ ጥቅምት 12 ቀን 2012 ዓመተ ምሕረት ጀምሮ በተቀሰቀሰው ውዝግብና ሁከት የተሞላ ነውጥ የበርካታ ሰዎች ሕይወት ከመጥፋቱ የአካል ጉዳት ከመድረሱ ንብረት ከመውደሙና የሰዎች መደበኛ ኑሮና ሰላማዊ ሁኔታ ከመረበሹ በተጨማሪ ሰብአዊ መብቶችን ከፍተኛ አደጋና ስጋት ላይ የጣለ እጅግ አሳሳቢ ክስተት ነው ብሎታል የኮሚሽኑ መግለጫ። በተለይ አለ ካለው የቅሬታና የጥያቄ መፍቻ ህጋዊ መንገድ ውጪ በአመፅና በእልቂት ማስፈራሪያ ለማስፈጸም የታየው ተግባርና ያስከተለው ጉዳት የሕግ የበላይነትን የአገርን ሰላምና ስርዓትን በአደባባይ በመገዳደርና በመጣስ ከፍተኛ የሰብአዊ መብቶች ቀውስ ያስከተለ በመሆኑ በየደረጃው በቀጥታና በተዘዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ብለዋል። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከጋቢና ቪኦኤ ዝግጅቶቻችን መሰማታችሁን ይቀጥላሉ። ወደ ቀጣዩ ዘገባ እናምራለን። ለምርጫ አስፈጻሚዎች ስልጠና መስጠትን ጨምሮ የሲዳማን ህዝብ ውሳኔ ለማካሄድ የሚያስችሉ የተለያዩ ዝግጅቶችን እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሲዳማ በደቡብ ክልል ውስጥ ይቆይ ወይንስ ራሱን ችሎ እንደ አንድ ክልል ይደራጅ በሚል የሚንቀሳቀሱ ፓርቲዎችና ሲቪክ ማህበራትን የመመዝገብ ስራ እየተሰራ መሆኑን አመላክቷል። ህዝበ ውሳኔን ህዝበ ውሳኔና ምርጫ የተለያዩ ክንውኖች ቢሆንም ከሚጋራቸው ነገሮች ለቀጣይ ሀገር አቀፍ ምርጫ ትምህርት እንደሚወሰድ የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ አብራርተዋል። ዝርዝሩ በመቀጠል ይሰማል። ቅስቀሰ ከምጥቅምት ሀያ አምስት ጀምሮ በሚል ነው እኛ መርሃ ግብራችን ውስጥ የያዝ ነው። እሱን አስከትሎ ደግሞ ምን ብለን አንድ ማስታወቂያ አውጥተን ነበረ። በእነዚህ ጉዳዮች ላይ ሀሳብ ና አስተያየት ያላችሁ አካላት ኮንሰርን ነን የምትሉ ና በቅስቀሳዊ ሂደት ውስጥ መረጃ በመስጠት ሂደት ውስጥ መሳተፍ የምትፈልጉ አካላትን ብለን ማስታወቂያ አውጥተናል። ሲቪክ ማህበራት ሊሆኑ ይችላሉ። የፖለቲካ ፓርቲዎችም ሊሆኑ ይችላሉ። እንዲቀሳቀሱ ማለት ነው። መረጃ መስጠት ሲባል መረጃ መስጠት በእኛም በኩል የምንሰጠው አለ። ለምሳሌ ወጥታችሁ ተመዝገቡ፣ የምዝገባ ቀን ይሄ ነው የመሳሰሉት የምንለው አለ። ለምሳሌ ደግሞ በክልልነት ለመደራጀት ያስፈልገናል የሚሉ አካላት ደግሞ ወጥተው በዚህ ቀን ምርጫ ስለሚካሄድ ወታችሁ ተመዝግባችሁ የክልልነት ታችን ላይ ደግሞ ድምጽ ተሰጣላችሁ የሚልም ይኖራል። በዛኛውም ሳይድ ይኖራል። ስለዚህ በእኛ በኩል ያደረግነው ምንድነው፣ የሁለቱን አካላት በኩል ያሉ ኢንትረስቶች ካሉ እነሱ ኢንትረስቶች ምርጫ ቦርድ መተው እንዲመዘገቡ ና ሁለቱም ፍላጎቶች የሚያንጸባረቁ ቡድኖች ማለት ነው። ሁለቱም የሚያንጸባረቁ ቡድኖች ሊሆን ይችላል። ፖለቲካ ፓርቲዎች ሊሆኑ አሉ፣ ሲቪክ ማህበራት ሊሆን ይችላሉ። ምክንያቱም በዋናው ምርጫ ጊዜ ያው እንደሚታወቀው ፖለቲካ ፓርቲዎች ናቸው። ፓርቲዎች የራሳቸውን ፕሮግራም ነው ፕሮሞት የሚያደርጉት። በዚህኛው ላይ ግን ትንሽ ለየት ይላል። አይነቱም ለየት ስለሚል ያልነው ምንድን ነበረ በሲቪክ ማህበራት በኩል ለምሳሌ ይህንን ጉዳይ ላይ ለመቀስቀስ ብቻም ላይሆን ይችላል። ለምሳሌ ለመወያየ ቤትም ሊሆን ይችላል። በተለይ ደግሞ የዚህ የሰላም ኮምፖነንት ያለው በአግባቡ ራሱ ሂደቱን በሁለቱም በኩል ያሉ ሀሳቦች የተለያዩ ሀሳቦች ቢኖረው እሱ ሀሳብ ተገልጾ እንዴት ይሆናል የሚለውን በማስመልከት መስራት የሚፈልጉም ካሉ ብለን ማስታወቂያ አውጥተናል። በማስታወቂያ ባወጣነው መሰረት እኛ እናደርጋለን ብለን የምናስበው እንግዲህ በዛ ውስጥ የሚመጡትን ፓርቲዎች እናያለን፣ የሲቪክ ማህበራትን እናያለን። ከዛ በኋላ ደግሞ የሰአት የአየር ሰዓት ድልድል ደግሞ ከሚዲያዎች ጋር እየተነጋገርን ነው። ከክልሉ ሚዲያ ብቻ ነው? አይ አክቹዋሊ ከክልሉም ጋር ከፌዴራል ሚዲያም ጋር እየተነጋገርን ያለ ነው። ከሚዲያዎች ጋር እየተነጋገርን ያለነው በሁ በሁለት መልኩ ነው። አንደኛው ለቅስቀሳ የሚሆኑ እነዚህ ሲቪክ ማህበራትና ፓርቲዎች ሰአት የሚፈልጉ ከሆነ እሱን ለእሱ ጥቅም ላይ ለማዋል ለነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩእና ና ለቅስቀሳው ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ መስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው ከሚዲያዎች ጋር በክልሉም ደረጃ እንደገና ደግሞ በፌዴራልም ደረጃ ማለት ነው። ስለዚህ ቀጥሎ የሚሆነው ስቴፕ ምንድን ነው? እኛ ጋር ጉዳይ ያለን ቅስቀሳ ውስጥ መሳተፍ እንፈልጋለን የሚሉ አካላትን አይተን አንደኛ እነዚህ አካላት የሚመለከታቸው አካላት ናቸው ወይ ወይስ አይደሉም የሚለውን መስፈርት እናያለን ከዛ በ በማስቀጠል ደግሞ እነዚህ አካላት እንቀሰቀሳለን ያሉት ሀሳባቸውን አዘጋጅተው የሚያቀርቡበትን ጊዜ እናመቻቻለን። ከሚዲያዎች ጋር መተባበር በእኛ በኩል ደግሞ መረጥ መሰጠት የሚገባውን የመራጮች መረጃ ደግሞ እናቀርባለን ማለት ነው። ይህንን ነው እየሰራ ነው ያለ ነው። ሀያ አምስት እንግዲህ ሩቅ አይደለም። ጥቅምት ሀያ አምስት ጀምሮ ቅስቀሳ ይጀምራል እስከ ሰላሳ ድረስ ይቀጥላል። ስንት ሰው ተመዘገበ እስከ ወይ ስንት አካላት ወይ ፓርቲዎች? ለምሳሌ በሲቪክ ማህበራት በኩል ሶስት ሲቪክ ማህበራት ተመዝግበዋል። ምን ብለን እንቀሳቀሳለን የትኛውን ሳይ ማስቀምጠው ነው። በዚህ መሰረት ኢንትረስት አለን ብለው ነው ያሉት እንግዲህ የኛ ስራ የሚሆነው በዚህ ሳምንት ኢንትረስት አለን ያላችሁትን መታችሁ የምታስቀምጡ ፕላትፎርም ውስጥ ምንድን ነው የምታደርጉት የሚለውን ነገር እነሱን ጠርተን ማነጋገር ነው። በፓርቲዎቹ በኩል የተመዘገቡ እንዳሉ አቃለሁ በትክክል ቁጥራቸው ስንት እንደሆነ ነው ያላወቅኩት። ሲዳማ ራሱን ችሎ ክልል ይሁን የሚሉ ፓርቲዎች ናቸው የተመዘገቡት ወይስ በደቡብ ክልል ስር ይቆይ የሚሉ? እኛ የጠየቅነው ስንጠይቅም ብለን የጠየቅነው በዚህ የቅስቀሳ ላይ ለመሳተፍ የምትፈልጉ ፓርቲዎች ብለን የጠየቅነው። ስለዚህ የሁለቱም አካላት ሊሆኑ ይችላሉ። መቆየትም አለበት ሊሆኑ ይችላሉ፣ ወይም ደግሞ በክልልነት መደራጀት አለበት የሚሉ አካላት ሊሆኑ ይችላሉ። እሱን እሱንም የምናውቀው ለፕላትፎርሙ አዘጋጅታችሁ ነው የምንለውን ውይይት በምናረግበት ወቅት ነው። ከዛ ውጭ ደግሞ ለሚዲያዎች ደግሞ አየር ሰዓታቸውን እያዘጋጁ ነው። በእነሱ በኩል ደግሞ ይሄንና አየር ሰዓት አዘጋጅተናል ብለው የመጀመሪያውን ረቂቅ ለኛ አቅርበውልናል። ከዛ በኋላ እንግዲህ ከእሱ ጋር ደግሞ ከሚዲያዎች ጋርና ከእነሱ ጋር አብረን ተነጋግረን ሆነን ወደ ምደባና ወደ ውይይቱ እንሄዳለን ማለት ነው። ከዚያ ሱዳያና የደቡብ ብሄር፣ ብሄረሰቦችና ህዝቦች ክልል ገዢ ፓርቲ የሆነ ወደሄድን አንድነትን ምረጡ ማለት ሲዳማ በደቡብ ክልል ስር ቢቆይ ይሻላል ራሱን ችሎ ከሚደራጅ የሚል ቅስቃሳ ሊያደርግ ይችላል የሚሉ መረጃዎች ይወጡ ነበረ። እውነት ነው፣ ከተመዘገቡት አንዱ ነው የክልሉ ገዢ ፓርቲ። እውነቱ ለመናገር የተመዘገቡትን ፓርቲዎች አላየሁም፣ ግን ቢሆን አይገርመኝም። ምክንያቱም እንደ ክልል ገዢ ፓርቲን ብቻ ሳይሆን እንደ ክልልም ራሱ አንድ ክልል ብዙ ዞኖች ቢኖሩት ደስ ይለዋል። ባይቀነስበት እንዲሁም ጭራሽ ቢጨመርለት አይደለም። ሁሉም ነገር ሁልጊዜ ትልቅና ብዙ ዞኖች ያሉት ክልል ቢሆን ደስ ይለዋል። ስለዚህ በአጠቃላይ እንደዛ ብሎ የሚቀሰቀስም ከሆነ ቆዩልኝ ብሎ የሚቀሰቀስም ከሆነ ጤናማ ነው ብዬ ነው የማስበው። ምክንያቱም እንደ አንድ አካል አንድ ክልል ከሚቀነስብኝ ቢጨመርልኝ እንዲሁም ቢሰፋልኝ ሊል ይችላል። በሌላ በኩል ደግሞ ሌላኛው እዚህ ጋር ልቆይም ሊል ይችላል። ና ዝርዝር ውስጥ መኖር አለመኖራቸውን አላውቅም፣ ግን ጤናማ ያልሆነ ነገር አይመስለኝም። ክልሉ ውስጥ ቅስቀሳ ሲደረግ መንገዶች፣ አደባባዮች ላይ እየዞሩ በድምጽ ማጉያ መቀስቀስን፣ ፖስተር መለጠፍን ይጨምራል ቅስቀሳ ሲባል ነው። የመገናኛ ብዙሀን ቅስቀሳ ብቻ ነው እኛ የመገናኛ ብዙሀን ቅስቀሳን ነው ሬጉሌት የምናደርገው፣ ፍትሀዊና ፌር እንዲሆን ማለት ነው። ከዚ ውጭ በክልል ውስጥ የቅስቀሳ ቀን ተብሎ ቅስቀሳ ለሚያደርጉ አካላት ደግሞ በሚንቀሳቀሱበት ወቅት የሰላም ችግር እንዳይኖርባቸው ኦልሬዲ ከክልሉ ካሉ ጋር ግንኙነት አለን። አብረን ነው የምንሰራው። ይሄኛው መርሃ ግብርም እነሱም አላቸው። በዛ ላይ ደግሞ በተጨማሪ ደግሞ የሴኩሪቲ ፕላን፣ የኢሌክቶራል ሴኩሪቲ የደህንነት ፕላንም ብለው በራሳቸው ደግሞ አዘጋጅተው ለእኛም አጋርተውናል። ለሚደረገው ማንኛውም ከህዝበ ውሳኔ ጋር ተያይዞ የሚደረግ ማንኛውም እንቅስቃሴ ሰላማዊ እንዲሆን እንዴት እንደሚያደርጉ ምን ያህል የሰው ሃይል እንደሚያስፈልግ የመሳሰሉት ስለዚህ ዝግጅቱ አለ። የሚዲያውን በኩል ግን ያው ቀጥታ እያንዳንዱ ቀስቃሽ አካል ሚዲያ ጋር እየሄደ ስለማይወያይና ስለማይናገር በእኛ በኩል ሂደቱን ሬጉሌት እናደርጋለን፣ እናስተባብራለን ማለት ነው። ከዛ ውጭ ያለው ግን በመሬት ላይ የሚደረገው ቅስቀሳ ጊዜ በቅስቀሳ ቀናት ውስጥ በሰላማዊ ሁኔታ እስከተካሄደ ድረስ ክልሉም ደግሞ ለዚህ የሰላም ችግር እንዳይኖርበት ዝግጁ ነው። ይህንን ተዘጋጅቶ ነው የሚጠብቀው ያለው ማለት ነው። በመሰልጠን ላይ ካሉ 6400 አስፈጻሚ ሰልጣኞች መካከል 5500 የሚሆኑት ወደ ሲዳማ እንደሚላኩና ቀሪዎቹ ደግሞ በተጠባባቂነት እንደሚቀመጡ ወይዘሪት ሶሊያና ጨምረው ነግረውናል። ቀጣዩ መሰናዶ ሴቶች በጋቢና ነው። ዶክተር መሰረት አላሮ በኮተቤ ሜትሮፖሊቲያን ዩኒቨርሲቲ የህዝብና የዓለም አቀፍ ግንኙነት ዳይሬክተር ናቸው። በሚያስተምሩበት ዩኒቨርሲቲም የልጃገረዶች ክበብ መስርተዋል። ሴት ተማሪዎች በእነዚህ ክበባት እንዲሳተፉ ያበረታታሉ። በቋንቋ የቋንቋ የተግባቦት እንዲሁም ደግሞ የሥነ ጾታ ትምህርቶችም ይሰጡበታል በዚህ ክበብ ውስጥ። ኤደን ገረመኖቸው ያናገረቻት በመቀጠል ይሰማል። ከሰባት ዓመቷ ጀምሮ በሴትነቷ ቤተሰብ የመምራትና ታናናሾቿን የመንከባከብ ኃላፊነት ተጥሎባት እንዳደገች ትናገራለች። ዩኒቨርሲቲም ገብታ በብዙ ጥረት የዶክትሬት ዲግሪዋን ለመስራት በቅታለች። ከራሷ የህይወት ትግል በመነሳት ታዲያ ሴት ተማሪዎች እንዲበረቱ በግሏ እየጠራች ታማክራለች። ይህ ፍላጎቷና አገልግሎቷ በመምህርነት በምታገለግልበት በኮተቤ ሜትሮፖሊታን ዩኒቨርሲቲ ውስጥ የስራ ተጾታ ክፍልን በኃላፊነት እንድትመራ አሳጫት። የዛሬ እንግዳዬ ዶክተር መሰረት አላሮ እንግዲህ በዩኒቨርሲቲ ያሉ ሴት ተማሪዎች የሚያጋጥሟቸው በርካ በርካታ ችግሮች አሉ። ተማሪዎች የምሰጠው ስልጠና ከጥናት ዘዴ አንስቶ ስለ ውሳኔ አሰጣት፣ ስለ ተግባቦት፣ ስለ ግጭት አፈታት አለበት። ሌላው ደግሞ ሴት ተማሪዎች በዩኒቨርሲቲ ቆይታቸው ስለሚያጋጥሟቸው ችግሮችና መፍትሄዎቻቸው ምን እንደሆኑ እንደ ተማሪም ከነበርኩበት እንደ አስተማሪም ካየሁበት እና እነዚያን ችግሮች ለመወጣት ቀድሞም እንዳይመጡ ተጠንቅቀው አውቀው እንዲቆዩ ለማስቻል እንዲረዳ ስልጠናዎች አሉ። ስለ ፆታዊ ትንኮሳ ምንነት እና ፆታዊ ትንኮሳ በምን መልኩ እንደሚመጣ እንዴት እንደሚመጣ አስቀድሞ መወሰድ ስላለበት ጥንቃቄ እንዲሆን እናነሳለን። ከስነ ተዋልዶ ጤና ጋር ያለው ነገር አይደርስብኝም፣ እኔ ላይ አይመለከተኝም፣ እኔ ላይ አይጎዳኝም የሚል በሌላ ላይ ሊሆን አይችልም የሚለው አይነት አመለካከት መታረም ያለበት ነው እና በጣም መጠንቀቅ ያስፈልጋል። ተማሪዎች ዩኒቨርሲቲ ሲገቡ ሕይወትን የምናይበት ነው እና ሕይወት ዛሬ ናት የሚለው አይነት አመለካከት በጣም መታረም ያለበት ነው። ሴት ተማሪዎች ወደዚህ መርሃ ግብር ሲመጡ የቋንቋ ክህሎች ስልጠና አለ። አልፎ ተርፎ ደግሞ ምንዳቸውን የሚያጋሩ ትልቅ ቦታ የደረሱ ሴቶችን በተለያዩ ዘርፎች ስኬታማ ሆነዋል የተባሉትን እነሱን ጋብዞ በዛ መድረክ ላይ ሴቶች ተማሪዎች ከነሱ ጋር እንዲገናኙ፣ ጥያቄ እንዲጠይቃቸው፣ የእነሱን ሀሳብ እንዲሰጡ ይዘጋጃል። በዛ መድረክ ላይ የኢኮኖሚ ስልነት ላላቸውም ሴት ልጆች ድጋፍ የሚያደርጉ ድርጅቶች በኩል ገንዘብ ከተገኘ ያም የንጽህና መጠበቂያ የተለያዩ የኪሶች የሚሸፍኑ ጥቂት ገንዘብም ይሰጣቸዋል። ወጣት ሴት ተማሪዎች በልጃገረዶች ክበብ ወይም የስራ ተጾታ ቢሮ እንዲሳተፉ ጥሪ ሲደረግላቸው በበጎ ፈቃደኝነት አለመምጣታቸው ትልቁ ችግር መሆኑን ዶክተር መሰረት ትናገራለች። ሴት ተማሪዎችን ወደዚህ ስፍራ ለማምጣት በጣም አስቸጋሪ። ማስታወቂያዎች ይለጠፋሉ። ብዙ ጊዜ ሴት ተማሪዎች ደስተኛ አይሆንም እና ያየሁት ነገር ምንድን ነው? ችግር የደረሰ ነ ውጤት የተበላሸነት ያልተፈለገ እርግዝና የተከሰተ ነ

ሲገባ ግዴታ ሴቶች ጉዳይ ቢሮ ወዴት ነው ያለው ልጃገረዶችን የሚያስተባብሩ ሰዎችን ለማን ናቸው ብሎ የመከራ አለት የመፈለግ ነገር ይታያል እና ይሄ መስተካከል አለበት። ይሄ ነው ማስለው። ይህንን የወጣት ሴቶች ተሳትፎ ለመጨመርና ሴት ተማሪዎች በእውቀት ላይ የተመሰረተ ውሳኔን እንዲወስኑ ለማገዝ ዶክተር መሰረት ከስራ ሰዓት ውጪም ወጣቶችን የምትደርስበት መንገድ ዘይዳለች። በእርግጥ ሴቶች ላይ የምንሰራ የስራ ተቆጣ ቢሮ ውስጥ የምንሰራ ሰዎች እንዲሁም ቀራረባችን መቀየር አለብን እኔም ተማሪዎችን በደብዳቤ በማስታወቂያ ላገኛቸው ስላልቻልኩኝ በየማደሪያ ክፍላቸው ሄጄ ከምሽቱ አራት ሰዓት አምስት ድረስ የሰበሰብኩኝ በየደግማቸው በየመኝታ ቦታቸው ተገኝቼ ከነሱ ጋር ረዥም ሰዓት ተራ በተራ እያደረግኩኝ ውይይት አደርግ ነበረ። በርካታ ጥያቄዎችን ይጠይቃሉ። እና ያው አካሄዳችን፣ መንገዱንም ለወጥ ማድረግ ያስፈልጋል። ሴት ተማሪዎች ደግሞ ይህንን ፕሮግራም የሚያዳምጡ የሚዘጋጁ ፕሮግራሞችን ቸለል ባይሏቸው ያለው እንቅስቃሴዎችን ጠቃሚ እንደሆኑ እንዲያውቁ ብዬ ነው የማስበው። ዶክተር መሰረት ወጣት ሴት ተማሪዎችን ከማብቃት በተለየም በተለያዩ ዩኒቨርሲቲዎች እና ከፍተኛ የትምህርት ማዕከላት በመገኘት ለስርዓተ ፆታ ክፍል ኃላፊዎችና ለመምህራኖችም ስልጠና ትሰጣለች። ሌላው ደግሞ ስለ ፆታው ምላሽ ሰጪ ያስተምሩ ነው። ይሄ ብዙ ጊዜ ለመምህራን የሚሰጥ ነው። መምህራን ክፍል ውስጥ ሲያስተምሩ ሴት ተማሪዎች አሉ፣ ወንድ ተማሪዎች አሉ። ለምሳሌ ቤተሙከራ ላይ አንድ ሰው ሰርቶ ማሳየት ቢኖርበት ሴቶችንም ወንዶችንም እንዲያሳዩ የማድረግ ነገር ሴንታይዝ እንዲሆኑ ወይም ደግሞ እንዲያስቡበት፣ መምህራን ይልቁንም አንድ ጥግ ላይ ብቻ መቆም ደግሞ ሌላ መልእክት ሊኖረው ይችላል። ምናልባት ሴት ተማሪዎች ከሆኑ ወንድ መምህራን አንድ ቦታ ብቻ ከቆሙ ሌላ አይነት መልእክት ሊልክ ስለሚችል፣ ያው ክፍል ውስጥ ያሉ እንቅስቃሴዎች ላይ ክፍል ውስጥ ያለ አጠቃቀም የሚቀርቡ ምሳሌዎች፣ ስዕሎች፣ ወዘተ በርካታ ነገሮችን የያዘ ነው። ለጾታ ምላሽ ሰጪ አስተምህሮ ላይ ያተኮረ ስልጠና መስጠት እንደገና ደግሞ ተግባቦት ላይ እንደዚህ የተለያዩ የመንግስት መስሪያ ቤቶች ሲደርስ ሄዶ የማሰልጠን ፊት ሰራተኞችን የማሰልጠን ያሉ ዓለም አቀፍ ድንጋጌዎች፣ ሀገር አቀፍ ድንጋጌዎች አስፈላጊነቱ ምንድን ነው? ጠቀሜታው ምንድን ነው? በሚል ጉዳይ ሱሪያን ይህን ነው የሚመስለው፣ ማሰልጠን ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ነው በመተላለፍ ላይ የሚገኘው። ባለፈው ሳምንት ወደ ትግራይ የገባው የአንበጣ መንጋን የመከላከል ስራ ከተሰራላችሁ አካባቢዎች በመተው ወደ ሌሎች አዳዲስ አካባቢዎች እየገባ ነው ተብሏል። የክልሉ ትምህርት ቢሮ የአንበጣ መንገውን ለመከላከል የሁለተኛ ደረጃ ትምህርት ቤት ተማሪዎችና የኮሌጅ ተማሪዎች ከአስተማሪዎች ጋር በመተባበር ትምህርት አቋርጠው እንዲሰማሩ ጥሪ አቅርበዋል። ሙልጌታ አጽባህ ዝርዝሩን ይነግረናል። ወደ ትግራይ ክልል ከገባ አንድ ሳምንት የሆነው የበረሃ አንበጣ መንጋ ወደ ተለያዩ የክልሉ ወረዳዎች መስፋፋት መቀጠሉ ተገልጿል። በክልሉ የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ እስካሁን የአንበጣ መንጋው ዘጠኝ ወረዳዎች ማካለሉን ተናግሯል። ክልል ኦሮሚያና በአማራ አካባቢም ትልቅ ዋር ስለሚታይ አፈር አካባቢም ስላለ መከሰቱ ለራንት ሊሆን ስለማይችል ህብረተሰቡ በጥንቃቄ ማሳውን በትኩረት እንዲመለክ እመክራለን። እስካሁን ድረስ በጣም ከፍተኛ ደረጃ የሚገልጽ ነው የትግራይ ህዝብ ስብብሩን ያሳየበት አንድነቱን የገለጸበት ሁኔታ ነው ያለው። በአሁኑ ሰዓት የበረሃ አንበጣ ተብሎ የሚታወቅ መንጋ ቀድሞ ከታየባቸው በተጨማሪ አዳዲስ አካባቢዎችን እየወረሩ ይገኛሉ ብሏል። በዛሬው ዕለት አንበጣው ጋንታ አፈሹም ወረዳን እንደወረረ አቶ ሚካኤል ተናግሯል። አንበጣው አንድ አካባቢን ትቶ ወደ ሌላው መውረሩ ለመከላከል ችግር ይፈጥር እንደሆነ አቶ ሚካኤልን ጠይቄያቸዋለሁ። ትልቅ መንጋ ነው የሚታ ያለ እና በተለያየ አካባቢ ሲገባ ስለቆየ ያንን መንጋ ህብረተሰብ ያንን አንበጣ መንጋ ባበረበት አካባቢ የኬሚካሎች የተካሄደበት ነው የሚገኘው። ስለዚህ የኬሚካሎች የተካሄደበት ግን ወዲያ ላይሞትም ስለሚችል ሁለት ቀንና አንድ ቀን ሊቆይ ስለሚችል እየተዳከመ ስለሚሞት በየአካባቢው የሚታይበት ወይ ደግሞ የሚከሰትበት ሁኔታ አለ። ሌላው ደግሞ ከዛ ከኬሚካል ያመለጠ ደግሞ ሌላ ቦታም የሚከሰትበት ባህሪያው ስለሆነ ይህኛውን ለመከላከል ብዙ ችግር ነው የሚሆነው። ነገር ግን አሁን በህብረተሰቡ ትልቅ ትብብር አሁን የማዳከም ስራ የስራ ነው። የትግራይ ክልል ትምህርት ቢሮ የሁለተኛ ደረጃ ተማሪዎችና በክልሉ መንግስት በሚተዳደሩ ኮሌጆች የሚገኙ ተማሪዎች ተማሪዎችና አስተማሪዎች ትምህርት አቋርጠው የአንበጣ መንጋውን ለመከላከል ከዛሬ ሁለት ጀምሮ ለሶስት ቀናት በሁሉም የትግራይ አካባቢዎች እንዲሰማሩ መደረጉ አሳውቀዋል። የቢሮ ምክትል ኃላፊ አቶ ባህታ ወልደ ሚካኤል በዛሬው ዕለት በሰጡት መግለጫ ተማሪዎችና አስተማሪዎች አንበጣውን የመከላከል ስራ ከተጠናቀቀ በኋላ የትምህርት ጊዜውን ለማካካስ ቅዳሜና እሁድ መማር ማስተማር እንዲቀጥል ለመቀጠል ተወስኗል ብለዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቅለም ጋቢና ቪኦኤ መደመጡን ይቀጥላል። አሁን ወደ ካምቦዲያ እናቀናለን። ካምቦዲያ አሰቃቂ የዘር ፍጅትን ካስተናገዱ ሀገራት መካከል አንዷ ናት። በዚያ ክፉ ዘመን በብዛት ሕይወታቸውን ካጡት መካከል ሙዚቀኞቹን የመሰሉ የኪነ ጥበብ ሰዎች ይገኙበታል። አንድ አሜሪካዊ ሙዚቃ አሳታሚ የተረፉትን ሙዚቃዎች ለማስቀረት እየጣረ ነው። የቼትራ ቻትን ዘገባ ወደ አማርኛ መልሰነዋል። ካማራ ሮንግ ካም ያዘነች ሀገር የተሰኘው ሙዚቃ ካሜር ሩጅ የተሰኘው የካምቦዲያ የቀደመ የኮሚኒስት መንግሥት የፈጸማቸውን ሰቆቃዎች ይተርካል። የቤተሰብ አባላት መነጠላቸውን፣ ሥቃይና ግድያዎች መፈጸማቸውን ያውሳል። ዓይነ ስውሩ ኮንግናይ የዘፈኑ አቀንቃኝ ናቸው። የካምቦዲያው ሬቻርልስ ሲሏቸዋል። አንዳንዶቹ በአድናቆት ከአሜሪካዊ የሙዚቃ ወደረኛቸው ጋር ሲያመሳስሏቸው፣ በሕይወት ከተረፉት የካምቦዲያ የሀገረ ሰብ ሙዚቀኞች አንዱ ናቸው። ትናንትን ያስታውሳሉ። እየተረሱ ያሉ ስለ ዘር ማጥፋት የተሠሩ ሙዚቃዊ ትረካዎችን ቀርጾ ለማስቀረት ከአሜሪካዊው የግራሚ ሽልማት አሸናፊ አቀናባሪ ኢያን ብሬናን ግብዣ ቀርቦላቸዋል። ኮንግናይ ጥሮታ ላይ ስለነበሩ ይህ መርሃ ግብር እጅግ ልዩ ነው። እሳቸው አሁን ሥራዎችን ለማስቀረዝ ተስማምተዋል። ሰዎች በተለይ በዘር ማጥፋቱ ውስጥ የገጠማቸውን ለማስታመም ሆነ ለማንጸባረቅ የተጠቀሟቸውን ሙዚቃዎች እንዲጽፉ ወይንም እንዲያዜሙ ጠይቀናችኋል ነው ያለው እያን። የአምሳ ሦስት ዓመቱ የሙዚቃ አቀናባሪና አምራች ኢያን ብሬናን በጦርነትና የዘር ፍጅት ላይ የሚያተኩሩ ሙዚቃዎችን ያትማል። በድምፅ መሸበብ ስለተሰኘ መጽሐፋቸውና ከካማር ሩዥ የተረፉት ካለቀስክ ይገድለሃል ስለተሰኘው የሙዚቃ መድብል ከሰሞኑ በዋሽንግተን ዲሲ አብራርቶ ነበር። የሙዚቃው መድብል 14 የብሉዝ በካምር ቋንቋ የተሠሩ የሀገረሰብ ሙዚቃዎች ከብሔራዊ የሙዚቃ ሀብቶች አጃቢነት ጋር አካተዋል። ሙዚቃዎቹ በእጅጉ ግላዊ ናቸው። ኮንግ ላይ ስለተፈጠረው ነገር በግልጽ የጻፉት አንድ ሙዚቃ አለ የእናታቸው መሞት፣ የእሳቸው የአካል ጉዳትና የመሳሰሉትን የዘረዘሩበት በሚያስገርም ሁኔታ በዚያ ዘመን ከነበሩ ሙዚቀኞች፣ ሰዓሊያንና የክዋኔ ጥበብ ባለሙያዎች መካከል ዘጠና በመቶ በ1970ዎቹ በካመር ሩዥ አገዛዝ ከተጨፈጨፉት 1.7 ሚሊዮን ሰዎች ጋር አብረው አልቀዋል። በዚህ ምክንያት ሀገሪቱ የባህል ጥፋት ስጋት ተደቅኖባታል። ኢያን ብሬናን በእስያ አፍሪቃና ምስራቅ አውሮፓ እየዞረ ሙዚቃዎችን ቀርጿል። በድምፅ መሸበብ የተሰኘው መጽሐፉ የሙዚቃ ተሰጥኦ በዓለም ላይ መትረፍረፉንና በራዲዮ ተሰምተው የማያውቁ ሙዚቃዎችን መፈለግ ዋጋው የላቀ መሆኑን ይሟገታል። ኪዩትራንን የመሰሉ ሙዚቀኞችን ስራዎች ማዳመጥ ሙዚቀኛው የሚጠቀማቸውን ቃላትን ምንነት ባይረዱም፣ ቋንቋ ባይገባም፣ ሙዚቃው ግን አድማጭን መቀየር ይቻለዋል ብሎ ያምናል። ለማዳመጥ ብቻ ፍላጎት ይኑሮት ሲልም ይመክራል። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን የዛሬው የጋቢና ቪኦኤ የመሰናዶ በዚሁ ተጠናቋል በዝግጅቶቻችን ላይ የሚኖራችሁ አስተያየትን በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን የኢሜይል አድራሻም አለን ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የተሰኘ አብሬያችሁ የነበርኩት አብታሙ ስዩም ነኝ የዛሬ የምህንድስና ባለሙያ ሞክቢል ያቤሮ ነው ደናደሩ ነገ እንገናኝ

This is the night, this is the night This is the night,